ሸዋ ዞን አዳማ ከተማ በሚገኘው የአዳማ ዩኒቨርሲቲ ትላንት ማታ የተማሪዎች ተቃውሞ መካሄዱን የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ባልደረባችን ያነጋገሩ ተማሪዎች ገልጸዋል። ተማሪዎች በዩኒቨርሲቲው ቅጥር ግቢ ውስጥ ተቃውሞ ሲያሰሙ የፖሊስና የመከላከያ ሰራዊት አባላት ደርሰው ድብደባ እንደፈጸሙባቸው ተናግረዋል። የዩኒቨርሲቲው ፕሬዝዳንት ስለ ሰልፉና ደረሰ ስለተባለው ድብደባ ተጠይቀው ወሬው እንደደረሳቸው የበለጠ መግለጽ እንደሚችሉ ለዘጋቢያችን ዳጠና ዘገባው እንዳጠናቀረው የኦሮምኛ ክፍል ባልደረባ ጃለን ገመዳ ገልጸዋል። በቄለም ወለጋ ዞን ጅማ ሆሮ ወረዳ ኑኑ ከተማም ባለፉት አራት ወራት እየተካሄደ ያለውን ሰልፍ አደራጅቻ አደራጅታችኋል በመባል የአካባቢው ጸጥታ ኃይሎች ነዋሪውን እያሰሩ መሆኑ ለባልደረባችን ቱጅቤ ኩሳ ገልጸዋል። የክልሉ መንግስት ግን አስተባብሏል። ተሳበላቸው የሁለቱን ዘገባዎች ዝርዝር ይዛለች። በአዳማ ዩኒቨርሲቲ የሳይንስና ቴክኖሎጂ ግቢ ውስጥ ተማሪዎች በሁለት ቦታ ተከፍለው የሚኖሩ ሲሆን ይህም ከሶስተኛ እስከ አምስተኛ አመት ያሉ እና የአንደኛና የሁለተኛ አመት ተማሪዎች ተብሎ የተከፈለ መሆኑ ታውቋል። የትላንት ማታው የአዳማ ዩኒቨርሲቲ ተማሪዎች ተቃውሞ የተጀመረው ከምሽቱ ሶስት ሰዓት ላይ ከሦስተኛ እስከ አምስተኛ አመት ተማሪዎች በሚኖሩበት የትምህርት ቤቱ ቅጥር ግቢ እንደነበር ጥቃት ይደርስብኛል በማለት ስሙ እንዳይጠቀስ የጠየቀ ተማሪ ገልጿል። ተማሪዎች መጀመሪያ በዘፈን ጀመሩና ከዚያም ይህ መንግስት አያስተዳድረንም ለፈሰሰው የኦሮሞ ልጆች ደም ካሳ ይከፈል እያሉ መፈክር ማሰማት ጀመሩ። ታጣቂዎች ከውጭ ወደ ግቢ እንዳይገቡ ለማድረግ ተማሪው በሩን በድንጋይ ዘግቶ እንደነበር ያነጋገረን ተማሪ ገልጿል። የሆነ ሆኖ ግቢው ውስጥ የሚገኝ የኦሮሚያ ልዩ ፖሊስ አስለቃሽ ጢስ በመጠቀም ሰልፉን ለመበተን ችሏል ብሏል። ዘጌት ብሎ ግን በግቢው ሌላ አቅጣጫ የፌዴራል ልዩ ኃይል ወደ ግቢው መግባቱን በመስማት ተማሪው ወደ የመኝታ ክፍሉ መግባቱን ገልጿል። ሆኖም የአንደኛና የሁለተኛ ዓመት ተማሪዎች ከሌላ አቅጣጫ መፈክር ማሰማት ጀመሩ ይላል። እኩለ ሌሊት ሊሆን አንድ ሰዓት ሲቀረው ከምሽቱ አምስት ሰዓት ላይ የአጋዚና የፌዴራል ኃይል የተማሪዎችን መኝታ ክፍል እየሰበሩ በመግባት ተማሪዎችን እያስወጡ በሸክላ ላይ በእምብርክክ እንዲሄዱ ካደረጉ በኋላ ወደ ግቢው የስፖርት ሜዳ ይዘውን ሄዱ ይላል። ሌላ ስሙ እንዳይጠቀስ የጠየቀ ተማሪ ራቅሳንቂሳ በረታ ሜዳው ላይ በሆዳችሁ ተኙ አሉን። ወደ ጎን ዙረን አጠገባችን ካለው ተማሪ ጋር እንዳንነጋገር ነው ከላይ የረገጡን መቀመጫችንን በጠመንጃ እየወጉ ከሌሊቱ አምስት ሰዓት ተኩል ላይ ያስተኙን እስከ ንጋት እዚያው እብርድ ላይ ያቆዩን። ድንገቱ የደረሰው እመኝታ ክፍላቸው እያሉ በመሆኑ አብዛኞቹ ተማሪዎች ልብስ ያለበሱ መሆናቸውን ተማሪው ጨምሮ ገልጿል። የአዳማ ዩኒቨርሲቲ ፕሬዝደንት ጃንግ ሊ ስለ ጉዳዩ ተጠይቀው ከግቢው ጸጥታ ክፍል ሪፖርት ደርሶኛል፣ ነገር ግን በዚህ ጉዳይ ላይ መልስ መስጠት አልችልም፣ ወደ ግቢው የህዝብ ግንኙነት ቢሮ ወይንም ደህንነት ክፍል ደውሉ ብለዋል። ስልክ ሊሰጡን ቃል የገቡ ቢሆንም መልሰን ስንደውል ግን ስልኩን አላነሱም። ይህ በእንዲህ እንዳለ በቄለም ወለጋ ዞን ጅማ ሆሮ ወረዳ ኑኑ ከተማ ውስጥ ባለፉት አራት ወራት እየተካሄደ ያለውን ሰልፍ አቀናጅታችኋል በማለት የአካባቢው የጸጥታ ኃይሎች ህዝቡን እያሰሩ፣ እየገረፉና ከቤት እንዳይወጣ እያገቱ ነው ሲሉ ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ገልጸውልናል። ማሲኒ ነማ ሲዳጋ ከንጉሩ ፖሊሲ ሰው መንገድ ላይ መሄድ አይችልም። በየሰው ቤት ላይ ድንጋይ የሚወረውረው ፖሊስ ነው። የቤት መስኮቶች ተሰባብረዋል። የፖሊስ ሰራዊት አስከትለው ከተማው ውስጥ በመዘዋወር የሰው ቤት ይሰባብራሉ። ሰውን ወደ ቤት ተመለስ እያሉ በገበሬው ላይ ሳይቀር አስለቃሽ ጋዝ ይለቁብናል። በተለይም ወጣቱን ካዩ እያሳደዱ ይዘው ያስራሉ። ሰው ምንም ነገር መናገር አይችልም። ከትላንት ማታ ጀምረው በየሰው ቤት እየዞሩ ሰዎችን እየያዙ በማሰር ላይ ይገኛሉ ሲሉም እኚሁ የኑኑ ከተማ ነዋሪ አክለው አስረድተዋል። የኑኑ ከተማ ነዋሪዎች ስላቀረቡት ስሞታ ከመንግስት በኩል መልስ ለማግኘት ወደ ጅማ ሆሮ ወረዳ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦሄደድ ኃላፊ አቶ ነቢዩ ራጋ ደውለን ነበር ለስብሰባ ነቀምቴ ከተማ እንደሚገኙ ገልጸውልን ይህን አስመልክቶ የደረሳቸው መረጃ ካለ ጠይቀን ይህን ብለውናል። አሁን ያለውን ሁኔታ አላውቅም። ከዚህ በፊት በወረዳችን ምንም የተከሰተ ነገር የለም። ሰው ተዋከበ፣ ተጎዳ የሚባለው እውነት አይደለም። አንዳንድ ቦታዎች ትንሽ ችግር ነበር፣ ግን የተለየ እርምጃም አልተወሰደም አዎ፣ ተማሪዎች ሰልፈ ወጥተው ነበር። የኃይል እርምጃ ግን አልተወሰደም። አቶ ነቢዩ ራጋ በጅማ ሆሮ ወረዳ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ቢሮ ኃላፊ ናቸው።